የማኅበራዊ መገናኛ ዘዴዎች ቅኝት ከማኅበራዊ የመገናኛ ዘዴዎች መካከል አንዱ በሆነው ዩቲዩብ በአንድ ጀንበር ባለጸጋ የሆኑ ጥቂቶች አይደሉም። ለአብነት ያህል ስዊድናዊው ፒውዲፓይ እንደ ጎርጎሪዮስ አቆጣጠር በ2016 ዓመት በዩቲዩብ 15 ሚሊዮን ዶላር ገቢ በማግኘት ቀዳሚው ነው። በዩቲዩብ የሚጫኑ ቪዲዮዎች በእርግጥም ብዙ ተመልካቾችን ባስገኙ ቁጥር በርካታ ገንዘብ ያስገኛሉ። ኢትዮጵያ ውስጥ የፈጠራ ሰዎች ስራዎቻቸው በዩቲዩብ ላይም ሆነ በሌሎች የመገናኛ መንገዶች ሲመዘበሩ ቅሬታቸው በተደጋጋሚ ይሰማል። የፈጠራ ሰዎች ተጨንቆ የሰሯቸውን የአእምሮ ጭማቂዎች ያለፉበትን ገቢ በቀላሉ ለማግኘት ብቻ በማሰብ ያለ አግባብ የሚጠቀሙ አሉ። የዛሬው የማኅበራዊ መገናኛ ዘዴዎች ቅኝት መሰናዷችን ማጠንጠኛ ነው። አብራችሁን ቆዩም ዓለማችን በዩቲዩብ በርካታ ገቢና ተከታዮችን በማፍራት ቁጥር አንድ ታዋቂ የሆነው ስዊድናዊው ፒውዲፓይ ስራዎቹን 53 ሚሊዮን አድናቂዎቹ በመደበኛነት ይከታተሉለታል። ፎርብስ የኢኮኖሚና ቢዝነስ መጽሔት መረጃ እንደሚጠቁመው ስዊድናዊው በጎርጎርዮሱ 2016 ዓ.ም 15 ሚሊዮን ዶላር ገቢ ከዩትዩብ በማግኘት የሚስተካከለው እንደሌለ ይጠቁማል። እንደ ፒዩዲፓይ ባይሆንም ኢትዮጵያውያን የጥበብ ሰዎች ስራዎቻቸው በዩቲዩብ ሲታዩላቸው ገቢ ያገኛሉ። የድሬትዩብ መስራችና ባለቤት ቢኒያም ነገሱ በደንብ ከተያዘና ቁጥጥር ከተደረገበት የፈጠራ ሰዎች በዩትዩብ ለስራዎቻቸው ደና ገቢ ማግኘት ይችላሉ ይላል። ምን መሰለህ፣ አሁን አልበምን የአልበም ሽያጮች ይህን ያህል ተብሎ አሁን ያለኝ መረጃ አይደለም። ሌተስት መረጃ ግን አንድ ሙዚቀኛ ሲንግል ለቆ በክሊፕ ማለት ነው በዩቱብ ሲለቅ በአጠቃላይ ሀንድረድ ፐርሰንት ማለት ነው፣ ከሶስት መቶ ሺ እስከ አምስት መቶ ሺ ገቢ ያገኛል። ያ ከአርቲስቱ ጋር የእኛም ኮሚሽን ተቆርጦ የአርቲስቱ ምናምን ምናምን ተብሎ ቢያንስ እስከ ሶስት መቶ ሺ ድረስ ሊያገኝ ይችላል ማለት ነው አንድ ጥሩ ስራ ያለው ጥሩ ሙዚቃ የሰራ አርቲስት ማለት ነው። ያ ምንድነው በቪው ስንገልጸው በዩቱብ ቪው እስከ ከአምስት ሚሊዮን ቪው በላይ የምናያቸው ማለት ነው። ያ ከፍተኛ ገቢ ያስገባል። እንደ ሌሎቹ ነው። እነ ሪሃና አሁን ጋምጋም ስታይል የምንለው በቢሊዮን የሚቆጠር ጎብኛል ነበራቸው። ያ እንደዛ እንደማለ እነሱ ገቢ ከፍተኛ ነው። በጣም በሚሊዮኖች የሚቆጠር ዶላር ይከፍላል። ጎግር እንደዚህ ተመሳሳይ የኢትዮጵያኖችን ሙዚቃ በነገራችን ላይ እንደዛ ከፍተኛ ገቢ ያስገባል። በደንብ ከተያዘ እና በደንብ ቁጥጥር የሚደረግበት ከሆነ አሁን በተለኛ ያገኘ ነው አይነት ሰርቪሶች ይህን ገቢያቸውን በደንብ ማኔጅ አድርጎ ማሳደግ ይችላል ማለት ነው። ገቢያቸውን ግን አንዴ በቁርጥ ነው የሚያገኙት ወይስ በየጊዜው ነው? በየጊዜው። አሁን ለምሳሌ በሶስት ወር ውስጥ አንድ ሚሊዮን ወይም ሁለት ሚሊዮን እይታ ካለው በሶስት ወር ውስጥ ከመቶ ሺህ እስከ ሁለት መቶ ሺህ የሚያገኙበት ጊዜ አደ አንድ አርቲስት እንደዛም እኛ ከፍለናል፣ በዛን ያህል ማለት ነው ለአንድ አርቲስ። ስለዚህ እይታው እንደገና በሚቀጥለው ሶስት ወርም በዛው መጠን ከጨመረ ያን ያህል ይከፍለዋል ማለት ነው ወይስ እንዴት? ከአምስት አመት በኋላም ከአስር አመት በኋላም እንደዛው አዲሱን ጀኔሬሽን መጥቶ ክሊፑን ቢያዩም ገቢው እንደዛ ይቀጥልለታል ማለት ነው። ዩቲዩብ ማንኛውም ሰው በቀላሉ ሊጠቀምበት የሚችል የማህበራዊ መገናኛ ዘርፍ ነው። በዩቲዩብ ለመጠቀም በዋናነት የሚያስፈልገው ካሜራና ኢንተርኔት ነው። በተለይ ዘመናዊ ስልክ ያላቸው ሰዎች ቀለል ያሉ ሆኖም ፈጠራ የታከለባቸው ስራዎቻቸውን ዩቲዩብ ላይ በመጫን ገቢ ማግኘት ይችላሉ። መጀመሪያ ግን ኢንተርኔት ውስጥ ተገብቶ የዩቲዩብ አድራሻ በስም ማስመዝገብ ይገባል። ከዚያም የሚጫኑት ቪዲዮዎች ወይንም በተንቀሳቃሽ ምስል የታጀቡ የድምፅ መልእክቶች በርካታ ተመልካቾች ባገኙ ቁጥር የጫነው ግለሰብ ገቢ ማግኘት ይችላል። በእርግጥ ኢንተርኔት ውስጥ የሚሞሉ መስፈርቶች እንዳሉ ሆነው ማለት ነው። ታዲያ በቀላሉ ገቢ ለማግኘት በመመኘት ወይንም በሌላ ምክንያት የፈጠራ ስራዎች በዩትዩብ ሲባክኑ መመልከት የተለመደ ነው። ድራሲ ማዛወርቁ እጅግ ከፍተኛ ልፋትና ጥረት ያደረገችበት የፈጠራ ስራዋን ያለ ፈቃዷ ኢንተርኔት ላይ የተመለከተችው በአጋጣሚ ነበር። ዝም ብያ አንድ ቀን ጉግል ሰርች ማለት ከስክሪፕት ጀምሮ እስከ ፕሮዳክሽን ድረስ አንዳንድ ያንተ ቁጥጥር ያንተ ፈቃድ በሌለበት ሁኔታ ዩትዩብ ላይ ወይም ደግሞ ጉግል ላይ ሌላ ቦታ ላይ ወጥቶ ስራውን ልታገኝ ትችላለህ። ለምሳሌ አንደኛው ስክሪፕት ነው። እንደውም ማንነቱ ማን እንደሆነ የማይታወቅ የሆነ የአፍሪካ ስም ያለው የሚመስል ግን ጭራሽ ተመቸው የማላቅ አንድ ሰው ጉግል ላይ አማርኛውና እንግሊዝኛውን የቲያትሬን ስክሪፕት ጎን ለጎን አጥቶታል እና በተለይ አማርኛው ቨርዥን አማርኛው ስክሪፕት ማንም ሰው እጅ ላይ በተለይ ኦንላይን ሊሆን ይችላል ብዬ ባልጠበቅኩት ሁኔታ አየሁትና በጣም ገረመኝ እና ምን አይነት የድፍረት ጥጋት ቢኖረው ነው ይሄ ሰው እንደዚህ አድርጎ ያስቀመጠው? እና ለማንስ ብሎ ነው የሚያስቀምጠው? በዛ ላይ መጫን ቢያስፈልግ እኔ ፈቃዴ ላልከለከል እችላለሁ፣ ግን ሳያስፈቅደኝ እንዴት ስክሪፕቴን ያወጣል? ምክንያቱም ቲያትር ስትሰራ ፕሮዳክሽን ከመስራት ወይም ለመድረክ ብቁ እንዲሆን እንዲታይ ከማድረግ በተጨማሪ ማሳተም የሚባል ነገር አለ። ወደፊት ፊልም ማድርጌ ልሰራው ልችል ይችላለው ብፈልግ ማለት ነው እና ይህ ጥቅሙ ከመጀመሪያ ሀሳቡ ከሚቀመጥበት ጽሑፍ አንስቶ የመነጠቅ ነገር ታገኛለ ብዙ ሰው ጋር ይዳረስና ለሰዎች አዲስ አይሆንም። ከዛ በኋላ አንተ ደግሜ እንኳን ልጠቀምበት ማዛ ክድርስቷ በተጨማሪ ቲያትሯ ማንነቱ ባልታወቀ ግለሰብ ከመድረክ ላይ ተቀርጾ ዩቲዩብ ላይ ያለፈቃዷ መውጣቱን ታውቃለች። ሆኖም ምንም ያደረገችው ነገር የለም። ከዚሁ ቲያትር የተገናኘ ምን አጋጥሞኛል መሰለህ? ቲያትሩ በእንግሊዝኛ ቋንቋ ነው መጀመሪያ የተጻፈ ብያለው እና የተለያዩ ሀገራት በተለያዩ የቲያትር ሰዎች ተሰርቷል። ካምፓላ ላይ በዩጋንዳ ተዋንያን ተሰርቷል ቲያትሩ እና ካምፓላ ከታየ በኋላ ሩዋንዳ እና ብሩንዲ ፌስቲቫሎች ነበሩ እና እዛ ፌስቲቫል ላይ ቲያትሩን፣ ፕሮዳክሽኑን በተለ የካምፓላውን ፕሮዳክሽን በእንግሊዝኛ ስለሆነ እሱን እዛ እንውሰደው ብለው የፌስቲቫሉ አዘጋጆች አፈቅደውኝ ፈቅጄላቸው ቲያትሩ መድረክ ላይ እንዲታይ ተደርጓል። የሩዋንዳው ፐርፎርማንስ ሲቀርብ እኔ አልነበርኩም በቦታው። ነገር ግን ቆይቼ ዩቲዩብ ላይ ሙሉ ሙሉ ሙሉ ቲያትር ተቀርጾ ከመድረክ ዩቲዩብ ላይ ተጭኖ አየሁት እና በጣም ገረመኝ። የድር የትዩብ ባለቤት ቢኒያም፣ ምንም እንኳን አላግባብ የሰዎችን ስራ የሚጠቀሙ ሰዎች ቢኖሩም የፈጠራ ሰዎች ስራዎቻቸው ኢንተርኔት ላይ ሲወጡ በአሁኑ ሰዓት ከበፊቱ በተሻለ መልኩ ገቢ እንደሚያገኙ ተናግሯል። አሁኑ የተሻለ ደረጃ ላይ ነው ያለው። በእርግጥ ድሮ ለፕሮሞሽን ብቻን አርቲስቶች የሚጨነቁት እና ለፍተውም ቢሆን ድሮውም ክሊፖቻቸውን ስራዎቻቸውን፣ ይሰሩ እና በየቲዩቦች ላይ ይለቀቅባቸዋል። እንደ ፕሮሞሽን ስለሚፈልጉት ብዙ ጊዜ መብታቸውን ለማስከበር የሚያደርጉት ጥረት አልነበረም። አሁን ግን የተለያዩ ኮምፒቲሽኖች ስለመጡ በአብዛኛው የሚወጡት የሙዚቃ ክሊፖች ብትል ፊልሞች ላይ እና የተለያዩ ስራዎች ላይ መብታቸው የሚከበርበት ሰዓት ላይ ደርሰዋል እና ጥሩ ደረጃ ላይ ነው ብዬ ከሚያምኑ ሰዎች አንዱ ለእኛውን በአሁኑ ሰዓት ማለት ነው። የዩናይትድ ስቴትሱ የስለላ ተቋም ሲአይኤ የኢንተርኔት መረጃ አንድ መቶ ሚሊዮን ነዋሪ ባላት ኢትዮጵያ ውስጥ የሞባይል ተጠቃሚዎች አርባ ሁለት ሚሊዮን እንደሆነ ይጠቁማል። ምን ያህሉ ግን ዘመናዊ ስልክ እንዳለውና ዩትዩብ እንደሚጠቀም አይታወቅም። ዩትዩብ ገና ከአመሠራረቱ አንስቶ ይዞት የተነሳው ግቡ ተጠቃሚዎች የሚሰሯቸውን ቪዲዮዎች በስፋት ሌሎች እንዲመለከቱት ማዳረስ ነው። በዩትዩብ ታሪክ ለመጀመሪያ ጊዜ ኢንተርኔት ላይ የተጫነው ቪዲዮ እንደ ጎርጎሪዮስ አቆጣጠር በ2000 ዓመት ሲሆን የ18 ሰከንድ ርዝማኔ አለው። እኔ በመካነ አራዊት ውስጥ የሚል ርዕስ የተሰጠው ይህ አጭር ቪዲዮ በአጥር ውስጥ ተከልለው ቅጠል ከሚበሉ ዞኖች ፊት ለፊት ሆኖ የሚናገር ወጣት የሚታይበት ቪዲዮ ነው። ይህን እጅግ አጭር ቪዲዮ ከ36 ሚሊዮን በላይ ሰዎች ተመልክተውታል። በየደቂቃው በዓለማችን 300 ሰዓት ርዝማን ያላቸው የተለያዩ ቪዲዮዎች ዩቲዩብ ላይ ይጫናሉ። በየቀኑም አምስት ቢሊዮን ቪዲዮዎች ዩቲዩብ ላይ ይታያሉ። በአማካይ ዋነኛ የዩቲዩብ ተመልካቾች ዕድሜያቸው ከ18 እስከ 49 የሚደርሱ ሰዎች ናቸው። ዩቲዩብ ስራዎቻቸው የተሰረቁባቸው አሊያም ያላግባብ ጥቅም ላይ የዋሉባቸውን ሰዎች የሚረዳበት መንገድ አለው። ዩቲዩብ ገጽ ውስጥ የፈጠራ መብት አቤቱታ ካሎት ያመልክቱ የሚ ቅሬታ ማቅረቢያ ቦታ አመቻችቷል። ሰዎች እኛ ጋር መጥተው መብታቸው እንዲጠበቅላቸው ስምምነት ሲፈራረሙ ማንም ሰው ቢጭ ነው ከየትም ማለም ሆኖ እኛ ዩቱብ ላይ የጫናውን ቪዲዮ ሌላ ሰው ቢጭ ነው በቀላሉ ዩቱብ የምንቆጣጠርበትን መንገድ አመቻችተውልናል እና በዛ ምክንያት የብዙ ኮንቴንት ወይም የጥበብ ባለሙያዎች መብት እንዲጠበቅ ጥረት እያደረግን ነው እና ሙሉ ለሙሉ መቶ በመቶ እነዚህ የጥበብ ስራዎች እየተጠበቁ ነው ባንልም ወደዛ መስመር ግን እየሄድን ያለ ነው እና ያ ሲስተካከል እነዚህ ክሊክ ቤቶች የምንላቸው እና ወደ ተሳሳተ ፔጆች የሚመሩ ገጾች በቀላሉ እየተወገዱ የሚመጡበት ሁኔታ እንደሚፈጠር በእርግጠኝነት መናገር እችላለሁ። እና ምንድን ነው መሰለህ እነዚህ ሰዎች ያው እንትን ነው በትርፍ በሰው ንብረት የራሳቸውን እውቅና ለማትረፍ የሚያደርጉት ጥረትና ወይም ገንዘብ ለማግኘት የሚያደርጉበት ሙከራ ነው። ብዙ ጊዜ ይሄ መጨረሻው አያምርም እና ይሄ ነው ያለው። አድማጮች፣ ዩቲዩብ እና የፈጠራ ሰዎች ስራዎችን በተመለከተ ያስቃኘን የማህበራዊ የመገናኛ ዘዴዎች ቅኝት መሰናዶ በዙ ይጠናቀቃል። ማንተጋፍቶ ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።